የፌዴራላዊት ጀርመን የምስራቅ የሀገሪቱ ክፍል የምክር ቤት አባላት በምስራቅ ጀርመን አካባቢ ያለው የመጤዎች ጥላቻና የኢኮኖሚ ልማት ይዞታ እንደሚያሳስባቸው እያመለከቱ ነው። በተደጋጋሚ በአካባቢው ለስደተኞች መጠለያ የተዘጋጁ መኖሪያዎች ላይ የደረሱ ጥቃቶች የምስራቅ ጀርመንን ገጽታ እንዳደበዘዘው የሚያምኑት ባለስልጣናት፣ ያም ሆኖ ግን አዎንታዊ ለውጦች እየታዩ መሆኑንም ይናገራሉ። የዶቸ ቬሎው ማርሰል ፎርስት ነው ያጠናቀረው ዘገባ የሚከተለው ነው። ባለፉት ሃያ ስድስት ዓመታት ምስራቅ ጀርመን ውስጥ በርካታ ነገሮችን አሳክተናል በማለት ነው ኢሪስ ክሊንግ ስለ ጀርመን ውህደት ይዞታ አመታዊ ዘገባ ባቀረቡበት ጊዜ ለጀርመን ምክር ቤት የተናገሩት። ክሊንግ የምስራቅ ጀርመኗ ግዛት ቱሪንገን ተወላጅ ናቸው። የ ሃምሳ ሁለት ዓመቷ ፖለቲከኛ የሚያሳስባቸው ከየትኛው የጀርመን ክፍል መገኘታቸው ሳይሆን ከኤልበ ወንዝ በስተ ምስራቅ ባለው ማህበረሰብ ዘንድ በግልጽ እያደገ የመጣው የመጤዎች ጥላቻ ነው። ከህዝቡ ቁጥር አንጻርም ቀኝ አክራሪዎች የሚያደርሱት ጥቃት በፍጥነት እየጨመረ መጥቷል። ቀኝ አክራሪነት፣ የመጤዎች ጥላቻና አለመቻቻል በአካባቢው የኢኮኖሚ እድገት ላይ በግልጽ አሉታዊ ተጽዕኖ ማሳረፉም እየታየ ነው። ይህም የቀጣዩ አደጋ አመላካች ብቻ ሳይሆን የመላውን ዓለም ትኩረት የሳበና ያደናገጠ ነው። ምስራቅ ጀርመን ውስጥ ማህበራዊ ሰላምን ለማረጋገጥ የፖለቲካና የሲቪል ማህበረሰቡ የተቀናጀ ወሳኝ እርምጃ ሊወስድ ይገባል ቢባልም፣ ግሊክ አብዛኛው ምስራቅ ጀርመናዊ መጤዎችን የሚጠላና ቀኝ ጽንፈኛ እንዳልሆነ አስረግጠው ያስረዳሉ። ይህ አለ የሚሉት አብላጫ የማህበረሰብ ክፍልም በግልጽና ከፍ ባለ ድምጽ ይህን አቋሙን በይፋ ቢያሳይ ይመኛሉ። Und es gibt im Osten genau wie im Westen <reise> und ምዕራቡና ምስራቁ ጀርመን በጋራ ለማደግ ያደረጉት ጠንካራ ጥረት ለስደተኞች መጠለያ የተዘጋጁ መኖሪያዎችን በማቃጠል ተጋርዷል። የስራ አጦች ቁጥር በዘጠኝ ነጥብ ሁለት በመቶ ቀንሷል። በምስራቁ የሀገሪቱ ክፍል ሁለት እጅ እጥፍ የነበረው የቅርብ ጊዜ ትውስታ ነው። በምዕራብ ጀርመን አምስት ነጥብ ሰባት በመቶ ነው። ምንም እንኳን ከምዕራቡ ይልቅ በምስራቅ ጀርመን በመጤዎች ላይ የሚታየው ጥላቻ ግልጽ የወጣ ቢሆንም ለኢኮኖሚው እድገት ይህ ብቻውን አሉታዊ ጫና አስከትሏል ማለት ግን አይቻልም። ምክንያቱም ስደተኞች በብዛት ወደ ጀርመን ገብተው ይህ ቀውስ ከመባባሱ በፊትም አካባቢው በመሰረታዊ ልማት ጉድለት ሲቸገር ቆይቷል። ክሊግ እንደሚሉትም ለዚህም እንቅፋት የሆነው ትንሽነቱ ነው። የምስራቅ ጀርመን ማህበረሰብ ቁጥር እየቀነሰ በመሄዱና የተማረ ኃይል እጥረትን በመኖሩ ስደተኞች በማህበረሰብ ውስጥ ተዋህደው መኖራቸውን እንደ አንድ እድል መጠቀም እንደሚገባም እምነታቸውን ይገልጻሉ። ግባችን ምስራቅ ጀርመን በስደተኞች የምትወደድና እንደ አዲስ ሀገራቸው ሊኖሩባት የሚመርጧት ስፍራ እንድትሆን ለማድረግ ነው፤ ሊኖሩባት፣ ሊሰሩባትና በማህበራዊ ዘርፍ ሁሉ አስተዋጽኦ የሚያበረክቱባት ሀገር። የምስራቅ ጀርመን ገጠራማ አካባቢዎችን ይበልጥ ሳቢ ለማድረግም የዲጂታል አገልግሎትን መስፋፋትን ባለስልጣኑ እንደ ስልት ጠቅሰዋል። ይህም ሰዎች ራሳቸውን ችለው በገለልተኝነት ስራዎችን ማከናወን እንዲችሉ ይረዳል የሚል ተስፋም አላቸው። ከዚህም ሌላ ለታዳሽ የኃይል ምንጭ አቅራቢዎች ሰፊ እድል በአካባቢው መኖሩንም ጠቁመዋል።